መዝሙር አንድ መቶ ዘጠኝ አምላክ ሆይ ምስጋናዬን ዝም አትበል። የኀጢአተኛ አፍና የተንኰለኛ አፍ በላይ ተላቀውብኛልና፣ በሽንገላ አንደበትም በላይ የተናገሩ፣ በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኋቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉን፣ በወደድኋቸውም ፈንታ ጠላትነትን መለሱልኝ። በላዩ ኀጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተማወገተም ጊዜ ተረድቶ ይውጣ። ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ። ሹመቱንም ሌላ ይውሰድ። ልጆቹም ድሀ አደግ ይሁኑ። ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያገኝ፣ ለድሀ አደግ ልጆቹም የሚራራ ይኑር። ልጆቹ ይጥፉ። በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁል ጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና ችግረኛን ምስኪንን ልቡ የተሰበረውንም ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች። በረከትንም አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁል ጊዜም እንደምታጠቀው ትጥቅ ይሁነው። ይህ ሥራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ፣ ምሕረትህ መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝና፣ ልቤም በውስጥ የደነገጠብኝ እንዳለፈ ጥላ አለቅሁ። እንደ አንበጣም ረገፉ። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንሁ፣ ባዩኝ ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህ አድነኝ። አቤቱ እጅህ ይቺ እንደሆነች አንተም ይቺን እንዳደረግ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ። እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና።